ዛሬ አርብ ኅዳር 10 ቀን 2008 ዓ.ም ነው። አስተናጋጅ ሰለሞን ክፍሌ ይሆናለሁ። ብርሃን ኃይሉ ፕሮግራሙን ትመራለች። አሁን የሰዓቱን ዋና ዋና የዓለም ዜና እንስማ። ጤና ይስጥልኝ። ቆንጂ ታዬ ነኝ ዜናውን የማቀርብላችሁ ማሊ ዋና ከተማ ባማኮ ውስጥ በሚገኝ አንድ ትልቅ ሆቴል ዛሬ አርብ በጽንፈኛ እስላማዊ ታጣቂዎች ከታገቱት መካከል ሰማኒያዎቹ እንደተለቀቁ ተሰማ። የእስልምና ሃይማኖት ቃላት እያሰሙ የሆቴሉን ህንጻ የተቆጣጠሩት ታጣቂዎች ካገቷቸው አንድ መቶ ሰባ ሰዎች መካከል ሶስቱን ገለዋል። የማሊ ልዩ ኃይሎች ራዲሰን ብሉ በሚባለው ሆቴል በጠቅላላ የተቀሩትን ታጋቾች ለማስለቀቅ በየፎቁ ፍለጋ ይዘዋል ብለዋል የጸጥታ ምንጮች። የዩናይትድ ስቴትስ ልዩ ኃይሎችም ታጋቾቹን በማስለቀቁ ጥረት እየረዱ መሆናቸው ተዘግበዋል። በዘገባዎች መሰረት ታጣቂዎቹ ቁራንን መጥቀስ የቻሉትን እየለዩ ነው የለቀቁት። ሆቴሉን የወረሩት ታጣቂዎች ቢያንስ አራት እንደሆኑ ተመልክቷል የተባበሩት መንግስታት ድርጅትና የማሊ ወታደሮች ሆቴሉን ከበዋል ወደዚያ የሚወስዱ መንገዶችም ታጥረዋል የማሊ መንግስት የመዲናይቱ ነዋሪዎች ወዲያ ወዲህ እንዳይሉ ባሉበት እንዲቀመጡ እያሳሰበ ነው ለገታው እስካሁን ኃላፊነት የወሰደ ወገን አልተሰማም። ይሁን እንጂ ማሊ ለበርካታ ዓመታት ከአልቃይዳ ጋር ግንኙነት ካላቸው አማጽያን ስትዋጋ ቆይታለች። በማሌዥያ ጉብኝት ላይ የሚገኙት የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ሁኔታውን እየተከታተሉ መሆናቸውን ገልጸዋል። የማሊ ባለስልጣናት እንዳሉት ታጣቂዎቹ ወደ ሆቴሉ ሄደው የወረሩት የዲፕሎማቲክ ሰሌዳ ባለው መኪና ነው። የአውሮፓ ሕብረት ባለፈው ሳምንት አርብ በፓሪስ ላይ የደረሰውን የሽብር ጥቃት ተከትሎ የድንበር ቁጥጥሩን አጥብቋል። ከአሁን ቀደም ካለፓስፖርት ፓስፖርት መዘዋወር በሚቻልባቸው ድንበሮች አሁን አዲስ ቁጥጥር ማድረግንም የጨመረ እርምጃ እንደሆነ ነው የተገለጸው። የአውሮፓ የፍትህና የአገር አስተዳደር ሚኒስትሮች ብረሰልስ ላይ አስቸኳይ ስብሰባ እያካሄዱ ናቸው። በሃያ ሁለቱ የህብረቱ አባል ሀገሮችና አባላት ባልሆኑት ኖርዌይ፣ ስዊትዘርላንድ፣ አይስላንድ እና ሊችተንስታይን ድንበሮች ላይ ቁጥጥሩን ማጠናከር ስለሚቻልበት መንገድ እየመከሩ መሆናቸው ታውቋል። ሪፑብሊካኖች የሚቆጣጠሩት የዩናይትድ ስቴትስ የተወካዮች ምክር ቤት ፕሬዚደንት ባራክ ኦባማ በሚቀጥለው የአውሮፓውያን አመት አስር ሺህ ኢራቃዊና ሶሪያዊ ስደተኞችን አሜሪካ መጥተው እንዲሰፍሩ ያላቸውን እቅድ ለሚገታው ረቂቅ ሕግ ድምጻቸውን ሰጥተዋል። ሕጉ በመወሰኛው ምክር ቤት ካለፈ በመሻር ስልጣኔ እጥለዋለሁ ሲሉ ፕሬዝደንቱ ዝተዋል። ብዛት ያላቸው ሪፑብሊካኖችና ጠቀም ያለ ቁጥር ያላቸው የፕሬዝደንቱ ዲሞክራቲክ ፓርቲ አባላት 289 ለ137 በሆነ ድምጽ ነው ይህንን ረቂቅ ህግ ያሳለፉት። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ዜናዎቹን ሰማን፣ አመሰግናለሁ። ከምሽቱ 3 ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ተጨማሪና ሰፋ ያሉ ዜናዎች ይቀርባሉ። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላልፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። የዕለቱ አብይ ርዕስ እዚህ ዋሽንግተን ዲሲ የሚገኘው የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ክንፍ እና የቶም ላንቶስ የሰብአዊ መብት ተሟጋች ኮሚሽን የዓለም አቀፍ የጋዜጠኞች መብት ተከራካሪ ድርጅት ሲፒጄ ተሸላሚዎች ምስክርነትን አድምጧል። ከተሸላሚዎቹ አንዱ የዞን ዘጠኝ ጦማርያን ቡድን ሲሆን ሶሊያና ሽመልስ ቡድኑን ወክላ ምስክርነቷን ሰጥታለች። ባልደረባችን ጽዮን ግርማ በቦታው ተገኝታ ነበር፣ የሚከተለውን ዘግባለች። በኒውዮርክ መቀመጫውን ያደረገው ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የዘንድሮውን የዓለም አቀፍ የመገናኛ ብዙሀን ነጻነት ተሸላሚዎች ለዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ክንፍና የቶም ላንቶስ የሰብአዊ መብት ተሟጋጅ ኮሚሽን አባላት ምስክርነታቸውን እንዲሰጡ አደረገ። በዛሬው ዕለት በዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ሬቨን ህንፃ ተገኝተው ምስክርነታቸውን የሰጡት የሲፒጄ ተሸላሚዎች የማሌዥያው ካርቱኒስት ዙልኪፍ አንዋር፣ የፓራጓዩ ጋዜጠኛ ኮንዲሮያልስ የሶሪያው ቡድን ራቃና የኢትዮጵያው የኢንተርኔት አምደኞች ዞን ዘጠኝ ቡድን ናቸው። ተሸላሚዎቹ በያገራቸው ያለውን የመናገር የመጻፍና የመገናኛ ብዙሀን ነጻነት የሚገኝበትን ሁኔታ አስረድተዋል። የኢትዮጵያውን በሚመለከት የዞን ዘጠኝ ጦማሪያንን በመወከል ምስክርነቷን ለመስጠት በቦታው የተገኘችው ወይዘሪት ሶሊያና ሽመልስ ስትሆን የጋዜጠኞች የመብት ተሟጋች ድርጅት ሲፒጄና ምስክርነቱን ለማድመጥ የተገኙትን አመስግና ይህ ማለት ሁኔታዎች ተቀይረዋል፣ ሁሉም ነፃ ናቸው ማለት አይደለም። አቃቤ ሕግ ለጠቅላይ ፍርድ ቤት ይግባኝ ብሏል። እስካሁን ምን እንደሚሆን እየተጠባበቅን ነው። በዚህ ሁኔታ ውስጥም እያለን ከጦማሪያን አንዱ የሆነው ዘላለም ክብረት እዚህ መጥቶ ሽልማቱን ይቀበላል የሚል ተስፋ ነበረን። ነገር ግን ከሀገር መውጣት አልቻለም። ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የሰጠን ሽልማት ለመቀበል ሲያደርግ ለነበረው ጉዞ ባለፈው እሁድ ኢትዮጵያ አየር መንገድ በሚገኙ የደህንነት አባላት ፓስፖርቱን ተቀምቶ ከሀገር እንዳይወጣ ተከልክሏል። አያይዛም በኢትዮጵያ ያለው ጉዳይ የዞን ዘጠኝ ጦማሪያን ጉዳይ ብቻ እንዳልሆነ በመግለጽ ሌሎች ጋዜጠኞችና ጦማሪያን በእስር ስለሚገኙበት ሁኔታ አስረድታለች። አሁን በእስር ቤት የሚገኙ ሌሎች ጋዜጠኞችና ጦማሪያን ጉዳይ ማየት እንችላለን። አንዳንዶቹ በቤተሰብና ና በጓደኛና በወዳጅ ዘመድ መጎብኘት አልቻሉም፣ መብታቸውን ተነጥቀዋል። እዚህ ላይ የጋዜጠኛ ተመስገን ደሳለኝን ጉዳይ ማንሳት እንችላለን። ተመስገን ሶስት ዓመት ተፈርዶበት እስር ቤት ይገኛል ። ነገር ግን አሁን በቤተሰብ የመጎብኘት መብቱን ተነጥቋል። ሕክምና የማግኘት መብቱን ተከልክሏል። ትላንት በደረሰኝ አሳዛኝ መረጃ ደግሞ ጆሮው እንደማይሰማ እንዳይሰማ ተደርጓል። ነገር ግን ሆስፒታል እንዳይሄድም ተከልክሏል። ይህ በሁሉም ጋዜጠኞች ላይ እየሆነ ያለ ነው። በእስክንድር ነጋም ላይ ሆኗል። ወይዘሪት ሶሊያና ሽመልስ በኢትዮጵያ ውስጥ ከመናገርና ከመጻፍ በአጠቃላይ ከመገናኛ ብዙኃን ነጻነት ጋር በተያያዘ አለ ያለችውን ችግር ካስረዳች በኋላ ለአሜሪካ መንግስት ይሆናል ያለችውን ምክረ ሀሳብ ጠቁማለች። ከምስክርነት መስማት ሂደቱ በኋላ አግኝቼ አነጋግሬያት ነበር። ዘላለም ክብረት እዚህ ተገኝቶ ሽልማቱን ለመቀበል ያልቻለበት ምክንያት ምንድን ነው ስል ጠይቄያት አለው እንግዲህ ያው ምክንያቱም ማውቅ ያስቸግራል፣ አላወቅንም። ሲፒጄ ከሰጠን የአለም አቀፍ የፕሬስ ነጻነት አዋርድ ውጭ ሌላ የኢንተርኔት ላይ ጥሩ የኢንተርኔት ሲቲዝን ቤስት ሲቲዝን ብሎገር በሚል የሰጡን አንድ ሽልማት ነበረ በአለም አቀፍ የድንበር የለሽ ጋዜጠኞች ድንበር የለሽ ሪፖርተርስ ሪፖርተርስ ኦፍ ቦርደርስ የሚባለው ድርጅት እና እሱን ሽልማት ለመቀበል ነበረ ዘላለ መሄድ የነበረው አዲስ አበባ ኤርፖርት ላይ እንዳይወጣ ተከልክሏል። ያው የተከለከለበት ምክንያት በግልጽ ያኔ ያልተነገረው፣ መውጣት እንደማትችል ነው የምናውቀው ብለው ነው ፓስፖርቱን ወስደው የመለሱት ማለት ነው። ከዛ በኋላም በተደጋጋሚ ሄደው ጥያቄዎችን ጠይቋል። ለምን እንደሆነ ምክንያቱ ከበላይ ትዕዛዝ እስክናገኝ ድረስ አሁን ምንም ልንልህ አንችልም እንደውልልሃለን ብለው ነው የከለከሉት ማለት ነው። በሕግ ስናየው በሕግ ከሀገር እንዳወጣ የተከለከለውና በዋስትና የሚገኘው ጦማሪ በፍቃዱ ኃይሉ ብቻ ነው። ሌሎች ከእስር ሲፈቱ እና በተለይ ደግሞ ነጻ ተብለው ወይም አቃቤ ህግ ክሱን አቋርጫለው ብሎ ሲወጣ የሚታሰበው ሀሳብን የነጻነት የመግለጽ መብታቸውም ሆነ በመንቀሳቀስ መብታቸው ተጠብቋል ተብሎ ነው መታሰብ ያለበት። እንግዲህ ግን በተግባር እየሆነ ያለው እንደዛ አይደለም። ስለዚህ አንቀጽ 27ም አንቀጽ 32ም 29ም 32ም እየተከበሩ አይደለም ብዬ ነው የማስበው ዛሬ። ይሄ የሚጠቅመው ምንድን ነው? ያው አገር ቤት ሆኖ ከትልቁ ጦማር፣ ከመጽሐፍ የተለያዩ እንቅስቃሴዎች ከማድረግ የበለጠ የሚጠቅም ሆኖ አይደለም ዋናው አገር ቤት ያለው እንቅስቃሴ ማድረግ ጦማር መጻፍና አገር ቤት ያለውን ሀሳብን በነጻነት የመግለጽ መብት እንዲከበር መሞከር ነው ግን ከዛ ውጭ አገር ቤት ያሉ ድምጾች በውጭ በውጭ ሀገር ባሉ ተቋማት በኩል እንዲታወቁ እንዲደመጡ እና ደግሞ በትክክል አገር ቤት እየሆነ ያለውንም ነገር ለዓለም አቀፍ ማህበረሰቡ መልእክቱ ለማድረስ አንደኛ ይረዳል። ሌላኛው ከዛ በተጨማሪ ግን ይሄ የአሜሪካን ኮንግረስ ከኢትዮጵያ መንግስት ጋር ጠንካራ ግንኙነት አለው። ስለዚህ ይህንን ጉዳይ ባወቁ ቁጥር ከኢትዮጵያ መንግስት ጋር ያላቸው ግንኙነት ላይ እነዚህ አይነት የሰብአዊ መብትን ሀሳብና የንጻት መግለጽን ጉዳይ ላይ የተመለከቱ ጉዳዮችንም እንደ አንድ ጉዳይ አድርገው እንዲያነሱ ያው ተጽዕኖ ጫናም ለመፍጠር በቂ መረጃም ለመስጠት ነው የመጀመሪያው ጥቅሙ እንግዲህ እሱ ነው። ከዛ ውጭም ግን ይሄኛው ደግሞ ከአገር ውጭ ያለው ምህዳር እንደዚህ አይነት የተለያዩ ዓለም አቀፍ ተቋማትን መንገድ እኛ ካልነገርን መረጃ አይደርስም። ከዛም በተጨማሪ ደግሞ ሁል ጊዜ ከሀገር ቤት የሚወጣው ዜና በመንግስት በኩል ደግሞ ልማትን፣ ሀገሪቷ ለውጥን የመሳሰሉትን ስለሆነ ያንን መረጃ አይደርስምና እሱ መረጃ ካውንተር አርጊው ለማድረግ ወይም ደግሞ በሌላ በኩልም እነዚህ እንደዚህ አይነት ችግሮች አሉ የሚለውንም ነገር ለማሳየት ይረዳል። ስለዚህ እኛ ዚህ ካልተናገር ነው አሁን እንደሚታወቀው አብዛኛውን ዶሚኔት እያደረገ ያለው ዜና የልማትና የለውጥ ሀገሪቷ ውስጥ ያለ ለውጥ ዜና ነው። ሌሎቹ የመብትና ከሰማይ መብት ስጋት የተያዙ ችግሮች አይታዩ ብዙ ጊዜ አይነገሩም፣ ና ያ ስለማያወጣ እሱን ድምጽ ይበልጥ አውቆ ካውንተር አርጊው ለማድረግ ና በዚህኛውም በኩል እንዲህ አይነት ችግሮች አሉ የተከናወነ ያለው ልማት የተከናወነ ቢሆንም የሚለውን ሀሳብ ለመግለጽ ይረዳል ና የአሜሪካ መንግስት አካላት መረጃ መስጠትም ጥሩ ነው። ለአለም አቀፍ ማህበረሰቡ መረጃ መስጠቱ ጥሩ ነው። ከዛ ውጭ ደግሞ ዲስኮርሱንም ካውንተር ባላንስ ማድረግ አንደኛው በኩል ብቻ አደለ ሚዛን የሚደፋለው፣ በዚኛውም በኩል እኛም አለን፣ በእነዚህ አይነት ነገሮች ውስጥ ያለፍን የሚለውንም ነገር አብሮ ሚዛናዊ ለማድረግ ይጠቅማል። የጋዜጠኞች መብት ተሟጋች ድርጅት የአፍሪካ ተመራማሪ ሱ ቫላንታይንን ይህ ፕሮግራም ምን ይጠቅማል ብያቸው ነበር። ፕሮግራም በአሜሪካ መንግስት የሰብአዊ መብትና ለህግ መወሰኛ ምክር ቤት አባላት የተዘጋጀ ነው። እነሱ ኢትዮጵያ ውስጥ ጋዜጠኞች የሚገኙበትን እውነተኛ ሁኔታ ማወቃቸው ከኢትዮጵያ መንግስት ጋር በሚሰሩበትና በሚደራደሩበት ጊዜ መንግስቱ ላይ ግፊት ያሳድሩበታል ብለን እናምናለን። 18 ዓመት ተፈርዶበት እስር ቤት የሚገኘው ጋዜጠኛ እስክንድር ነጋ ውብሸት ታየ፣ ተመስገን ደሳለኝ እና ሌሎች በርካታ ጋዜጠኞችና ጦማሪያን ከእስር እንዲወጡ የአሜሪካ መንግስት ግፊት ያደርጋል ብለን እናምናለን። በመጨረሻም የዓለም አቀፍ የመብት ተሟጋች ጋዜጠኞች ድርጅት ጋዜጠኞቹ ከእስር እንዲለቀቁ ጠንክሮ እንደሚሰራ ተናግረዋል። አብይ ርዕሱን ነበር ያደመጥነው። ወደ ሁለተኛው ቅንብር እንሸጋገራለን። አንቀጽ 39ና የቅማንት ኢትዮጵያውያን ጥያቄ ክፍል ሁለት። አዎ፣ ትናንት የቅማንትን ብሔረሰብ አኗኗርና ባህል እንዲሁም ስላነሱት የማንነት ጥያቄ ከእንግዶቼ ጋር ተወያይተናል። ሕገ መንግስታዊ መብት አኳያ ባነሱት ጥያቄ ዙሪያ ብንዋይም፣ ታዲያ ያ ሁሉ ግን ዋናውን ጉዳይ ማለትም ደረሰብን የሚሉትን ችግር መነሻና ምክንያት በወጉ አልፈተሸም። ቅማንት አማራ ነው አይደለም፣ የአንቀጽ ሰላሳ ዘጠኝ መብቱ ተጥሷል ተከብሯል፣ አንገብጋቢው ነጥብ ያ ባይሆንም፣ ትናንት ሄደንበታል። ዋናው ጉዳይና ነጥቡ ለምንድን ነው ሰው የሚገደለው? ሰው መብቱን በመጠየቁ ለምን ይንገላታል? ለምን ይሰደዳል? ይሄ ነገር በውይይት ሊፈታ ሲገባው፣ በአንድ ክፍለ ሀገር ህዝብ መካከል ለምንድን ነው መለያየትና በክፉ መታየት የተፈጠረው? ማን ነው የዚህ ነገር አራማጅ? በእነዚህ ወቅታዊ እና አሁን በሚታዩ ችግሮች ዙሪያ ነው መወያየት ያለብን። እናም ዛሬ ያንን ነው የምንመለከተው። ከዚያ በፊት ግን አንድ ነጥብ አለ ከትናንቱ ውይይት በንጥልጥል የቀረ የሲያትል ዋሽንግቶና እንግዳይ ወይዘሮ አበባ ተፈሪ የቅማንት ህዝብ አንቀጽ 39 የሚጠይቀውን መስፈርት በሙሉ ያሟላል፣ የራሱ ቋንቋ፣ የራሱ ባህል ወዘተረፈ ያለው ነው ማለት ሲጀምሩ ውይይቱ ተቋርጧል በሰዓት እጥረት የዚያን ዝርዝርና ስለ ወቅቱ ጦርነትን ባጭሩ ተናግረው ወደ ዛሬዎቹ እንግዶች እናልፋለን እሺ ወይዘሮ አበባ እኔ አሁን እያልኩ ያለው መስፈርቱን ስላሟላ ነው ፌዴራል ገበርመንቱ አስጠንቶ የራሱ ጥናት የፈቀደላቸው የፌዴራል መንግስቱ አስጠንቶ ከተፈቀደ በኋላ ለምን ተከለከለ ነው ከተፈቀደ በኋላ የክልል መንግስቱ እኛ እንፈታላቸዋለን ለእኛ መለሳችሁ ስጡን ብለው ወስደው ነው አርባ ሁለት ቀበሌ ብቻ ይገባችኋል ሌላ አይገባችሁም ብለው አሁን ጦርነቱ በሱ ምክንያት ነው ከመቶ ሀያ ስድስት ከመቶ ሀያ ስድስት ቀበሌ ካልኖረ አርባ ስድስቱን ቀበሌ ስንዴት ፈቀዱ ስንት ጊዜ ሆነ አሁኑ በዚህ ጥያቄ የተነሳ ለብዙ ጊዜ አንዳንዴ ዝም ብለው ሲታሰሩ ስራቸው ሲፈናቀሉ ምናምን ቆይተዋል በጣም ግን ጦርነት የተጀመረው በሰኔ ላይ አይከል የተጨፈጨፉት ፌዴራል ፈቅዶልናል መልስ ይሰጥም ብለው እንትን ሲሉ ገበያ ላይ የጨፈጨፏቸው እንግዲህ ሰምታችሁ ይሆ አሁን ደንበኛ ጦርነት የሆነው በአይከል፣ በጭልጋ፣ በጮንጮቅ፣ በሮቢት ትክል ድንጋይ እንዲሁም በየአካባቢው ማውራ ማውራ ነው። እንግዲህ ህጻናቶች የታረዱት እዛ አካባቢ ጎንደሮች ማርያም እና ጋባገል አገር ድረስ በመሄድ አሁን ቤታቸው ነው እንግዲህ ጦርነቱን የጀመሩባቸው ማለት ነው። አድማጮች ማን ይመስክር የነበረ ነውና ከጎንደር ካነጋገርኳቸው እንግዶቼ ጋር ላስተዋውቃችሁ ሱራፌ ልባላለሁ። ሱራፌ ልማና አሉኝ። ቢረዳ፣ የት ነው የሚኖሩት? ጎንደር። የት ጎንደር? የት አካባቢ? ጎንደር ከተማ ነው የምኖረው። ቅማንት ነው። ቅማንት ነዎት? በማንነት ግን ያው ዞሮ ዞሮ የቅማንት ብሔረሰብ ራሱን የቻለ ነው የአማራ ብሔረሰብ ደግሞ ራሱን የቻለ ነው ምንድን ነው በቅማንት ብሔረሰብ ላይ ተፈጠረ የሚባለው ችግር የቅማንት ብሔረሰብ ጥያቄ የማንነትና የራስ አስተዳደር ጥያቄ ነው ጥያቄው እንደ ሌሎች ብሔር ብሔረሰቦች ፈቀድልኝ የሚል ያው ህገ መንግስታዊ ጥያቄ ነው የቀረበው የአማራ ክልል ምክር ቤት ባለፈው አመት የማንነቱና የራስ አስተዳደሩን ያው ከብዙ ጊዜ ማጉላላት በኋላ ጥያቄውን መልሷል ማለት ተፈቀደ ነው የሚሉኝ ተፈቅዷላ የቅማንት ብሔረሰብ ደስ ብሎት እንደ ትልቅ ነገር ነው የተቀበለው። ግን የቀረው ነገር ምንድን ነው? ከተጠየቁት ወረዳዎች ውስጥ እና ቀበሌዎች ውስጥ አርባ ሁለት ቀበሌ ብቻ ፈቅደናል የሚል ስለሆነ ይሄን ነው ህዝቡ ያልተቀበለው የነበረው በወቅቱ። በዚህ ምክንያት እየደረሰባቸው ያለው ችግር ምንድን ነው በትክክል እስቲ ግለጡልኝ። በተለይ አሁን በዚ ኮሚቴ ሆነው በሚሰሩ ሰዎች በባለሀብትነት የሚንቀሳቀሱ ግለሰቦች ላይ የማዋከብ ከቦታቸው እንዲፈናቀሉ የማድረግ እንዲ እንደ አይነት ነገሮች ኢቭን የግድያ እንትኖች ሁሉ እንዳሉ ነው። ያው እንደ አንድ ግለሰብ እዚህም በቅርበትም ስላለው የምሰማው ነገር እሱ ነው። የተገደሉ ሰዎች ስም ቢቻል ይኖረታል? አቶ ስራፊ፣ እሱ መረጃ የለኝም ግን በሰኔ ስድስት ላይ ባለፈው አመት ሁለት ሰባት አመተ ምህረት ጭርጋ ወረዳ ላይ ወደ ስድስት ሰዎች እንደሞቱ መረጃ ኢንፎርሜሽን አለኝ ከዛ ውጪ ከዛ ወዲህ ደግሞ አሁን በሰሞኑን የተከሰተ አንድ ችግር ነበር። በዛም በርካታ ሰዎች እንደሞቱ ከመኖሪያ ቦታቸው እንደተፈናቀሉ ይሁን እስካሁን ድረስ ከስድስት ወርና ሰባት ወር በላይ ወደ ቤታቸው ያልተመለሱ እንዳሉ ያው ኢንፎርሜሽኑ አለ። ግን የታሰሩ ሰዎችስ ቤት ንብረት ጥለው የተደበቁና የሸሹ ሰዎች ስም ወይም ዝርዝር ያውቃሉ? ስም ዝርዝር የተወሰነ አንድ ሁለት ሰዎች ካልሆነ በሙሉ ዝርዝራቸውን አላውቀውም። ግን ያው በእርግጠኝነት የተሰደዱ የታሰሩ አሉ። ወደ አስራ ሰባት ሰዎች አሁን ን ያለ ፍርድ ቤት ቀርበው ክስ ሳይመረት ሳይመሰረትባቸው ለበርካታ ጊዜ በእስር ቤት የመቆየት እንዲንዲያ ነገሮች አሉ። ያው እሱ ደግሞ በህግ የተያዘ ጉዳይ ነው። የጠበቃ ብሔረሰብ አቋቁሞ ያው በህግ ክርክር ላይ ያሉ ሰዎች አሉ። እርስዎ ምንም አልደረሰቦትም? ጎንደር ውስጥ ነው የምኖረው ብለውኛል። መሀል ጎንደር። አዎ፣ እኔ ምንም አልደረሰብኝም። ቀጣዩዋ እንግዳዬም ከዚያው ከጎንደር ናቸው። በየነች ነው እባላለሁ። የት ነው የሚኖሩት አሁን? ጭልጋ አካባቢ ነው። የቅማንት ሰው ነዎት? አዎ ቅማንት ነኝ። ምንድን ነው ያለውን ሁኔታ እርስዎ በደንብ ያውቃሉ፣ እስኪ ይንገሩኝ። መብታችን ይሰጠንና ያው ሁሉ ብሔር እንደተሰጠው ይከበርልን፣ ራስ በርሳችን እንስተዳደር የሚለው ጥያቄ ያው የሁሉም ጥያቄ ነው። ከህፃን እስከ አዋቂው ድረስ ጥያቄው በሚነሳ ጊዜ ጥያቄ ያነሱን ሰዎች በሙሉ ጠሉብን። በቃ አሁን የኮሚቴ አባላት ይህን ጥያቄ ያስመልሳሉ ብሎ ህዝብ የወከላቸውን ሰዎች በቃ መግቢያ መውጫ ሳጣ፣ በአንዳንድ የመንግስት ሰራተኞች፣ መምህራኖች ምናምን ይህን ጥያቄ በመድረክም ሲያነሱ፣ እንዲሁ በሀሳብም ሲወያዩ በተገኘ ይዞ ማሰር መደብደብ ነው ማሰደድ ነው። በቃ አሁን ኮሚቴው ሲሰደድ ህዝቡ አጠቃላይ በጣም ተበሳጭ ኮሚቴ ነበረ። አዎ የዚህ ጥያቄ ህዝብ የመረጣቸው የወከላቸው ጥያቄውን የሚያስመልሱ ወደ መንግስት ቢያቀርቡ የኮሚቴ አደረጃጀት ነበረ። አሁን ኮሚቴውን በሙሉ በቃ አን እየሆነ በቃ አሁን ፈረሰ ኮሚቴው ያው በቃ ፈረሰ ማለት ነው። አሁን ፈርሷልኝ። አሁን አቋሙ የለም። ዝም ብሎ ህዝቡ ነው የሚንጫጫው፣ ከላይ እስከ ታች ህዝቡ ነው የሚንጫጫው እንጂ ኮሚቴዎች አሁን በቃ ተደብቀው በየገጠሩ በየዘመዱ እየተሽለኮለኩ ነው ያሉት። ተስራቸው እየተባሩ የተገኙትም ታስረዋልኝ። የሞቱም አሉ የተገደሉ፣ ሌሎችም አሁን በዘመድ በገጠር ያሉትም እየታደኑ ነው ያሉት። አሁን ዝም ብሎ በቃ ህገወጥ የሆነ ማደኛ አውተናል ይላሉ። ማደኛ አልባ የተገኙትም ደግሞ ማደኛ አልወጣባቸው የምንላቸው ተተገኙ መታሰር ነው። ከትላንትና ባለው ተማሪዎች ይታሰራሉ መምህራኖቻችን ይፈቱልን፣ የተሰደዱት ይምጡልን ሲሉ ፈርቶ የተደበቁ መምህራን አሉ። እነሱም ይምጡልን ሲሉ ተማሪውንም ማሰር ነው መደብደብ ነው በጣም ከባድ ነው። ወከባ ነው። በቃ አሁን እንዲያው ጥያቄው ብዙ ጊዜው ነው ግን ከሰኔ ስድስት ወዲህ ያለ ነው። ኑሮ ግን ኑሮ አይባልም። አሁንም ድረስ ድብደባው አለ፣ ሽብሮ አለ። እንዲያው ምን ማድረግ እንዳለብን እንዲያው ከባድ ነው በጣም እስረኞች። በጭልጋ ሀያ ሁለት ሰዎች ታስረው ከምቱን ከርመዋልኝ ይኸው አምስት ወራቸው ነው። ነሐሴ አካባቢ ደግሞ ከዩኒቨርሲቲ ክረምትም የሚማር መምህራን ደግሞ እንዲሁም እሱም ኮሚቴ ነበረ በሚል ፈተና ላይ እንዲሁ አሸብረው አንስተው አስረውታል። ሀያ ሶስተኛ ከዛ በቃ እስካአሁንም ድረስ ምንም ለውጥ የለም። ስርዓቱ ጨምሯል። ተማሪዎችን በርካታ ተማሪዎች ታስረዋለኝ። አሁን ራሱ ቁጥሩን መናገር እለት ከእለት ስለሚጨመር ቁጥሩን መናገር አይቻልም። መተማ ላይ አሁን በእንደ ውሻ ጠብቀው ነው ያሉት። አሁን ህዝቡ አርሶ አደሩ መኸር አይሸክፍም። አሁን ዛሬ አዝመራው ሜዳ ላይ ቀርቷለኝ። ጤፍ አይታጨድም ተ ከጭዶ ቅዶ በወግ አልተረገፈም። ሁሉ ሰው በቃ ልጆቻችን ሳይገሉ እኛ በሩ ላይ በጀመሪያ መሞት አለብን በሚል አርሶ አደሩ ዝም ብሎ በሜዳው ፈሶ ነው ያለው። አዝመራው መሸከፍ ትቶ ና ለአርማጭ ሆን፣ በተመሳሳይ ለአርማጭ ሆ። አሁን ማውራ አካባቢ በርካታ ሰዎች ነው የተጎዱብን። ሰሞኑን አሰቃቂ ነው በጣም። ከእርስዎ በኩል ከእርስዎ ቤተሰብ በኩል የተደረሰ ችግር አለ ወይዘሮ? የያ ሁሉም ቤተሰብ ነው። በቃ አሁን እርሶ ወንዶ ወንድሞቻችን አሉ። ትዳር አለሁት? ትዳር የለኝም። ማውራ ነኝ። የሁለት ልጆች እናት ነኝ። ማውራ ነኝ። ልጆቹ ደህና ናቸው? አቤት ልጆቹ አሉ ደህና ናቸው ችግር አልደረሰባቸው ደህና ናቸው አሁን አሉ ያው እኔ ከኔ ተነጥለው ነው ያሉት እኔም አሁን በቃ ብገኝ ሞት ይሆናልኝ ጥያቄውን በመድረክ ብዙ ጊዜ ስለማነሳ በስብሰባ ዝም ብዬ በቃ አሁን ቤቴ ላይ ማደር አልችልም በየቦታው እየተዘዋወርኩ በዘመድ በገጠር ነው ምኖረው ና በጣም ከባድ ነው አሁንም ጦሩ እንደተቀመጠ ነው በአካባቢ ጉባኤ ጀጀቢትን ለመደብደብ አንድ መንጋ ጦር ሽንፋ ላይ ተከዝኗል ይሁም ላይ አርማጭ ሆም ትክል ደንጌ አካባቢ አለ ጭልጋም በለት በለት በቃ እንዲው እንዳሸን ነው የሚያፈሉት እኔ ከየት ሟጥ ውስጥ እንደሚያመጡት ተዋቅም ይሄ ልዩ ኃይል የሚባል የታጠቀ ኃይል በቃ በየቦታው እያስጨነቀ በተናጠለ አንዳንድ ሰዎችን ሲያገኝ እየደበደበ የእስር ቤት አሁን እስር ቤቱ አልችል እስከሚል ድረስ ነው። ጭልጋ አሁን ተጨንቆ ነው ያለ እስር ቤቱ በጣም ከባድ። እንግዶችን በሙሉ አመሰግናለሁ። አድማጮች፣ የመንግስትን አስተያየት በተለይም ከክልሉ ባለስልጣናት በኩል ለማግኘት ከትናንት ጀምሮ ባሉኝ ስልኮች ሁሉ ያደረግኩት ሙከራ አልተሳካም። እንቀጥላለን። እንዳገኘን እናቀርባለን። ይመለከተናል የሚሉ አካላት እንደሚተባበሩንም ተስፋ እናደርጋለን። ለአሁኑ ሰላም። ተከታዩና የመጨረሻው ዘገባ ላይ ደርሰናል። በኢትዮጵያ ከቴክኒሽያን እስከ ዋናና ረዳት አብራሪ በሴቶች ብቻ የተካሄደውና በዓይነቱ የመጀመሪያ የሆነው በረራ የሴቶችን አቅም እንደሚያሳይ ሌሎችንም እንደሚያበረታታ ተገልጿል። በመጪው የፈረንጆቹ ዓመት ሰባኛ ዓመት በዓሉን የሚያከብረው የኢትዮጵያ አየር መንገድ ባዘጋጀው የዚህ በረራ ሥነ ሥርዓት ላይ የተናገሩ ሁሉም ይህንኑ ሐሳብ አንጸባርቀዋል። በስፍራው የነበረው እስክንድር ፍሬው ተከታዩን ዘገባ ልኳል። ትናንት እኩለ ሌሊት ላይ የሉሲ ልጆች ሰማዩን ተቆጣጠሩ። የኢትዮጵያ አየር መንገድ ያወጣው መግለጫ ይህንን መልእክት ያስተላለፈ ነበር። የሉሲ ልጆች ከአዲስ አበባ ወደ ባንኮክ በመብረር ሰማዩን ይቆጣጠሩታል ይላል መግለጫው ቃል በቃል። አብራሪዋ፣ ረዳቷና ሌሎች የበረራው ሰራተኞች እንደዚሁም ቴክኒሻኖችና ቀሪዎቹ ባለሙያዎች ሴቶች የሆኑበት በረራ የተካሄደውም ትናንት እኩለ ሌሊት ላይ ነው። በዋና ካፒቴን አምሳለ ጓዱና በረዳቷ ሰላማዊ ተስፋዬ የተመራው በረራ መዳረሻ ባንኮክ ስትሆን ቀዳማዊ ትእመቤት ሮማን ተስፋዬን ጨምሮ ታዋቂና ስኬታማ ሴቶች እንደዚሁም ሌሎች ተጋባዦች አብረው ተጉዘዋል። ከበረራው በፊት በተካሄደው ስነ ስርዓትም ሴቶች እድል ከተሰጣቸው ጥበብን ከተማሩ እስከ ምን መሄድ እንደሚችሉ በዜማ ጭምር ተንጸባርቋል። በስነ ስርዓቱ ላይ የተናገሩ አስተያየታቸውን የሰጡ ሁሉም ይህንን መልእክት አስተጋብተዋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ተወልደ ገብረ ማርያም ለጋዜጠኞች አብራሩት በረራው በርካታ ሴቶችን እንደሚያነቃቃ ነው። በዓለም ላይ ያሉ ሴቶችን በከፍተኛ ደረጃ የሚያነቃቃ ይሆናል። በአቪየሽን ዘርፍ ያሉትን በተለይም ደግሞ አፍሪቃውያን ሴቶችን እንደምታውቁት በዚህ በአፍሪካ አህጉር የሴቶችን አቅም ከመገንባት አንጻር ወደ ኋላ ቀርተናል። ስለዚህ ይህ በ21ኛው መቶ ክፍለ ዘመን ብሩህ ዕጣ ፈንታ እንዳላቸው ለማሳየት በትምህርት ቤት የሚገኙ ሴቶችን ያነቃቃል። የኢትዮጵያ አየር መንገድ የተመሰረተበትን ሰባኛ ዓመት በዓል በመጪው የፈረንጆች ዓመት እንደሚያከብር የማርኬቲንግ ምክትል ፕሬዝዳንት ራሄል አሰፋ አስታውሰዋል። የትናንቱ በረራም አየር መንገዱ ሴቶችን ከማብቃት አንጻር የሰራውን ስራ ለማስተዋወቅ ጥሩ አጋጣሚ እንደሆነ ያምናሉ። ሁሉ መስክ የሰለጠኑ በበቂ ችሎታ ላይ የሚገኙ የሚያንቀሳቀሱ ሴቶች አሉ እየ ዲፓርትመንቱ። ያ ግን የታወቀ ጉዳይ አይደለም። ስለዚህ ያንንም የምናሳይበት ሰባኛ ዓመታችንን የምናከብርበትን በዚህ አንዱ የመጀመሪያው ዓለምን የምናሳውቅበት አጋጣሚ ለምን አናደርገውም የሚል ሀሳብ መጣ። በሁሉም ዘንድ የሚደገፍ ሀሳብ ሆኖ ተገኘ። በዛ ዝግጅቱን ጀመርን ማለት ነው። በበረራው ተሳታፊ ከሆኑት አንዷ የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት የክብር ፕሬዝዳንት ሙሉ ሰለሞን ሴቶች ያላቸውን አቅም እንዲረዱ አስተዋጽኦ እንደሚኖረው ተናግረዋል። ሰዎች ቆም ብሎ እንዲያስቡ ሴቶችም አንዳንድ ጊዜ ያንን ካፓሲቲያችን መኖሩን አናቅም። መኖሩን ብናቅ አድንቀን ያንን ነገር እንደ ችሎታ ጸጋችንን አንቆጥርም። ሁልጊዜ የጎደለንን ነገር ነው የምንቆጥረው። ይሄ ግን ትልቅ ጸጋ ነው ለሴቶች አለ። ሴቶች ከወንዶች ኩል አውሮፕላን ብርቅ ነው ሴት በርም እንዲህ የሚባልበት ቀርቶ ሴቶች አብራሪ ቴክኒሽያኖችም ሁሉም እነሱ ሆነው እያሉ ይሄኛ ጸጋ ነው ይሄ አለን ብለን ከአንገት ቀን አድርጎ ከመሄድ ይልቅ ይሄ ጎለኛል፣ ይሄ ጎለኛል የሚለው ነው የምንቆጥረው። ስለዚህ ይህን ፖቴንሻል ይህን ካፓሲቲ የሚያጎላ ሰዎች ቆም ብሎ እንዲያው ወንዶች ወንድሞቻችን እንዲረዱ፣ ሴቶችም እንዲረዱ፣ ከሁሉም በላይ ሴቶች እኛ ለካሄን እንችላለን የሚለውን ነገር እንዲገነዘቡ፣ የውስጥ ጥንካሬ እንዲያመጡ ስለሚያግዝ ከፍተኛ መልእክት አለው ብዬ ነው የማስበው። አጋጣሚው በሴቶች ላይ ያለውን አሉታዊ አመለካከት ለመስበር እንደሚያግዝ ያስረዳችው ደግሞ በበጎ አድራጎት ተግባር የምትታወቀው የሕግ ባለሙያ የት ነበረሽ ንጉሴ ናት። እንግዲህ ይሄ በረራ ሁለት ነገር ነው፣ ሴቶች ከተገልጋይነት ባሻገር የአገልጋይነት ሚናን ሙሉ በሙሉ መቆጣጠር ይችላሉ ነው። ሌላው እንግዲህ አይቻልም የሚባሉትን ዘርፎች ሰብረው ገብተዋል። ግን አንዳንድ ሰዎች አይ ወንዶች ባይኖሩ ኖሩ አይችሉትም የሚል አመለካከት ያላቸው ሰዎች አሉ። እና ይሄኛውን አመለካከት ለመስበር ተግባራዊ አጋጣሚ ነው የሚሆነው እና የሚያሳየውም ኢትዮጵያ ኢትዮጵያ አየር መንገድ እንግዲህ ባንኮክ ድረስ ብሎም ደግሞ ከባንኮክ በኋላ በሴቶች ብቻ ከኤርፖርት ጀምሮ ከአየር ማረፊያው ከሻንጣ መጫኑ ከሁሉም ከካስተምስ፣ ኢሚግሬሽን ጀምሮ በሴቶች ብቻ መሄድ ከቻለ ኢትዮጵያም ያንን መሄድ ትችላለች። ነገር ግን ይሄ እምነት ኖሮ ግን በጋራ በመሆን አብረን በመስራት አብረን በመቆም ላይ አምነን ለሴቶች ተገቢውን ቦታ እንስጥ የሚለውን መልእክት ያስተላልፋል ብዬ አስባለሁ። እስካሁን ባለው መረጃ በኢትዮጵያ አየር መንገድ ያሉት አብራሪዎችና ረዳት አብራሪዎች ቁጥር 11 ብቻ ነው። ለዚህ ቁጥር ማነስ አንዱ ምክንያት በራሳቸው በሴቶቹ ውስጥ ያለው አልችልም የሚል ስሜት መሆኑን ረዳት አብራሪ ቃል ኪዳን ግርማ ትገልጻለች። ሴት ልጅ እንደዚህ ማድረግ አትችልም የሚባሉት ነገሮች ስላሉ ነው እንጂ ምንም ፈተና የለውም። ከራሳችን ከጭንቅላታችን ውስጥ ካለው ነገር ውጭ ምንም ፈተና የለውም። እኩል ነው ከወንዶቹ እኩል ነው። እኛም ፈጥናል። እነዚህ ነው የማይመጡት ሴቶቹ ወደዚህ አይነት ስልጠና እያልሸኝ ነው? ብቃቱ እያላቸው መስፈርቱን እያሟሉ ነው የማይመጡት ልክ ነው እያላቸው ብቃቱ እያላቸው ከራሳቸው ከጭንቅላታቸው ከፍራቻ ልችለው አልችልም እንዴት ነው ይሆናለሁ ከሚለው አንጻር ምንም የሚያቀታቸው ነገር የለም። አውሮፕላን አብራሪዎችን ጨምሮ በተለያዩ ዘርፎች ያለው የሴቶች ተዋጽኦ በሚጠበቀው ደረጃ ለመሆኑን ያስታወሱት ቀዳማዊት እመቤት ሮማን ተስፋዬ የዚህ ምክንያቱ ቤተሰባዊና ማህበራዊ ጫና መሆኑን አብራርተዋል። በረራው ላይ አሁን አስራ አንድ ሴቶች ብቻ ነው ናቸው ያሉት። አገር መምራት ላይ በሚኒስትርነት ሶስት አራት ሴቶች ብቻ ነው ያሉን ለምን መሰላችሁ? ሌሎቹን ሚኒስትሮች ስንወልድ፣ ስናሳደግ፣ እነሱ ስናሰማምር፣ ስንመክር፣ መከራ ስናይ ያንን ስራ የሚሰራ ሌላ አካል ቢኖር ኖረ አይደለም አውሮፕላን ይህን ሌላ ከዛ የተለየ ነገር ይፈጠርና እንደርበት ነበር። እናም ባለሙያዎቹም ተሳፋሪዎቹም ሴቶች ብቻ የሆኑበት የትናንቱ የባንኮክ በረራ መልእክቱ ሰፊ እንደሚሆን ተገልጿል። አየር መንገዱም ይሄው መልእክት ለዓለም ሁሉ እንደሚደርስ ተስፋ አድርጓል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምጽ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የሚሰናበታችው ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ብርሃን ኃይሉናት። መልካም ምሽት።